የኢንቨስትመንት ማህበረሰቡ በተለይ ደግሞ የሞቱት ሰዎች ቤተሰቦችም እንዲሁ እንዲጽናኑ የተከሰተው መንግስት በቀላሉ አይቶ የሚያልፈው ሳይሆን ተገቢውን ክትትል አድርጎ ጥፋተኞቹን ወደ እርምት የሚያመጣበትን ሁኔታ በቅርበት እየሰራ ነው ያለው የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ ናቸው። በዳንጎቴ የስራ አስኪያጅ በዲፕ ካማራ ና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመውን ግድያ ተንተርሶ ከተናገሩት። يتوصلنا مولود الزهراء بإلهتو أبي الفرج ዩናይትድ ስቴትስ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ማዛወሯን ያወገዙ የአረብ ራቢጣ የውጭ ጉዳይ ሚኒስትሮች እርምጃውን ትንኮሳ ብለውታል። አያሌ ወይም ቁጥራቸው የበዙ ሚኒስትሮች በተጨማሪም በቅርቡ በእስራኤል ጋዛ ድንበር ላይ ተቃውሞ ሲያካሂዱ ስለተገደሉ ሰዎች በነፃ ዓለም አቀፍ ምርመራ እንዲጣራ ጠይቀዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻቸው ክቡራትና ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘን ከዛሬ አርብ ግንቦት 10 2010 ዓ ም ስርጭታችን ጋር አስተናጋጆች ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሳችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና በዳንጎቴ ስራ አስኪያጅ በዲብ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ ድርጅቱ ካለው የሥራ ግንኙነት ጋር የተያያዘ አይደለም ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽነሩ ዶክተር በላቸው መኩሪያ በተለይ ለቪኦኤ እንዳሉት በጉዳዩ ላይ ከዳንጎቴ የሥራ ኃላፊዎች ጋር ውይይት ሲደረግ ቆይቷል። ጠቅላይ ሚኒስትር አብይ አህመድም ከናይጄሪያዊው የድርጅቱ ባለቤት ከአልሃጂ ዳንጎቴ ጋር በስልክ መወያየታቸውን የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ አክለው ተናግረዋል። ቀደም ሲል እንዳልነው በዚህ ዜና ላይ አብይ ርዕስ ወደ ኋላ ዝርዝር ይኖረዋል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ቃላቀባይ ቃል አቀባይ ፕሬዚዳንቱ የሀገሪቱን ፖሊስና ወታደራዊ ኃይሎችን ወንጀለኞች ናቸው ሲሉ ከሰዋል የሚለውን የመገናኛ ብዙኃን ዘገባ አስተባበሉ። የፕሬዝዳንቱን አነጋገር ተቆንጽሎ የተወሰደ ነው ማለታቸውን የአሜሪካ ድምጽ ራዲዮ ዘጋቢ ፒተር ክሎት ያጠናቀረው ዘገባ ጠቅሷል። አዳነች ፍሳዬ ዝርዝሩን ይዛለች። የደቡብ ሱዳን ፕሬዝዳንት ሳልቫኪር ባለፈው ሐሙስ በሀገሪቱ መዲና ጁባ በተካሄደው የፖሊስ ኃይል ጉባኤ ላይ ንግግር ባደረጉበት ወቅት ወታደሮችና ፖሊሶች ያልታጠቁ ሲቪሎችን ዘርፈዋል፣ ገድለዋልም በማለት ከሰዋቸዋል የሚል ወሬ በሚዲያ ተገልጿል። ቃል አቀባይ ኤቴኒ ዌክ ኤቴኒ ታዲያ ፕሬዚዳንቱ፣ ፖሊሶች ስራቸውን በሕጉ መሰረት እንዲያከናውን ነበር ያሳሰቡት ብለዋል። ፕሬዚደንቱ ፖሊሶች ስራቸውን በህጉ መሰረት እንዲያከናውኑ ነበር ያስታወሷቸው። አንዳንድ የፖሊስ መኮንኖች ለህግ ተገዥነት ሳያሳዩ ከህጉ ውጭ የሚሰሩበት ጊዜ አለ። ህጋዊ አስፈላጊነት ሳይኖረው የመንግስት ገንዘብ የሚወስዱበት ጊዜ አለ። ፕሬዚደንቱ ታዲያ ይህን ተግባር እንዲቆም ነበር ያሳሰቡት። በሀገሪቱ ሚዲያ የተላለፉ ወሬዎች ፕሬዚደንት ሳልቫኪር ልታፍሩ ይገባቸዋል ህግ የማስከበር ኃላፊነት አለባቸው። ቀን ላይ ወታደሮች፣ ሌሊት ግን ወንጀለኞች ናችሁ ማለታቸውን ገልጸዋል። ቃል አቀባይ ኤቴኒ ዌክ ኤቴኒ ግን ፕሬዝዳንቱ ፖሊሶች ሌሊት ሌሊት ይዘርፋሉ አላሉም ብለዋል። ፕሬዝደንቱ ፖሊሶቹ ናቸው ሌሊት ሰዎቹን የሚዘርፉት አላሉም። ፕሬዝደንቱ ያሉት ፖሊሶች እንደመሆናቸው መጠን ስራችሁን በሚገባ ማከናወን አለባቸው። የፖሊሶች ስራ ሲቪሎችንና ንብረታቸውን መጠበቅ ነው። ፖሊሶች ይህን ካላደረገው ግን በቸልተኝነታቸው ምክንያት የተደራጀው የወንጀል ሥራ አካል ይሆናሉ ማለት ነው ነበር ያሉት። ምክንያቱም አንዳንድ ሌቦች የወታደርና የፖሊስ መለዮ ለብሶ ህዝቡን የሚዘርፉበት ጊዜ አለና። ፕሬዚዳንቱን የሚነቅፉት ሰዎች ግን የፕሬዚዳንት ሳልቫኪር አነጋገር የሀገሪቱ ወታደራዊ ኃይል ዋና አዛዥ እንደመሆናቸው መጠን የአመራር ችግር እንዳለ አምነው መቀበላቸውን ያመለክታል ይላሉ። የደቡብ ሱዳን ወታደራዊ ኃይል አስገድዶ መድፈርንና ሲቪሎችን መግደል ያካተተ የጭካኔ ተግባር ይፈጽማል ሲል የተባበሩት መንግስታት ድርጅት በተደጋጋሚ ሲከስ ቆይቷል። እስራኤል የፍልስጤማውያንን ሰብዓዊ መብቶች የምትጥሰው ሆን ብላ በቀየሰችው ዘዴ ነው ሲሉ የተባበሩት መንግስታት ድርጅት የሰብዓዊ መብቶች ኮሚሽነር ዛይድ ራአድ አልሁሴን ነቅፈዋታል። በጋዛ 1.9 ሚሊዮን ፍልስጤማውያን ከልደት እስከ ህልፈት ዘመናቸው የሚኖሩት በመርዛማ አካባቢ አጥር ውስጥ ነው ሲሉ የዓለሙ ድርጅት ባለሥልጣን ተናግረዋል። ዛይድ ራድ አልሁሴን ዛሬ ይህንኑ ለተባበሩት መንግሥታት ድርጅት የሰብአዊ መብት ጉባኤ የተናገሩት የእስራኤል ወታደሮች ባለፈው ሰኞ በጋዛ ተቃዋሚ ሰልፈኞች ላይ ተኩሰው ስልሳ ግድም ፍልስጤማውያን ከገደሉ በኋላ ነው። Uh, has also described the demonstrators የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያን የፍልስጤማውያን ሰልፍ በሐማስ የተቀነባበረ ነው ሲሉ ገልጠውታል። ወታደሮቻቸውም ብዙ ሕይወት እንዳይጠፋ ሞክረዋል ብለዋል። ሰኞ ዕለት ግን ብዙ ሕይወት እንዳይጠፋ ሙከራ መደረጉን የሚያረጋግጥ ምንም ነገር የለም። ሰልፈኞች ምንም እንኳ ሞልቶቭ ኮክቴል ፈንጂ ቢጠቀሙና ድንጋይ ቢወነጭፉ እሳት የተለኮሱ በራሪዎችን ወደ እስራኤል ግዛት ቢልኩና የድንበር ሽቦውን ለመቁረጥ ቢሞክሩም ከእስራኤል ኃይሎች ሕይወት የሚቀጥፍ እርምጃ ሊያስወስድባቸው ግን አይችልም። የዛሬው ስብሰባ ሲጠናቀቅ ድርጊቱ በገለልተኛ ዓለም አቀፍ ኮሚቴ እንዲጣራ የሚጠይቅ ውሳኔ ሊያሳልፍ ይችላል ተብሎ ይጠበቃል። የዓለሙ የሰብአዊ መብቶች ጉባኤ ጸረ እስራኤልና ዩናይትድ ስቴትስ አቋም አለው ሲሉ በተደጋጋሚ ይከሳሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለሙ ጤና ድርጅት ደብልዩ ኤች ኦ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በሕዝብ ላይ በብሔራዊ ደረጃ ሊያደርስ የሚችለውን አደጋ አስመልክቶ የደረሰበትን ግምገማ ከከፍተኛ ወደ በጣም ከፍተኛ የሚል አሳድጎታል። በአካባቢ ደረጃ የስጋቱን መጠን መካከለኛ፣ በዓለም ደረጃ ሲታይ ደግሞ አነስተኛ መሆኑን የዓለሙ ጤና ድርጅት በሪፖርቱ ጨምሮ ገልጧል። ደብልዩ ኤች ኦ ይህን ሪፖርት ለማውጣት የተገደደው ከሶስቱ የባንዳካ የጤና ዞኖች በአንደኛው አዲስ በኢቦላ ቫይረስ የተጠቁ ሰዎች መገኘታቸው ከተረጋገጠ በኋላ መሆኑ ተገልጧል። በሰሜን ምዕራብ ክፍለ ግዛት በኢኳተር ከተማ በባንዳካ ከአንድ ሚሊዮን በላይ ህዝብ ይኖራል። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ሁኔታውን አሳሳቢ ሲሉ ገልጠውታል። በዓለሙ የጤና ድርጅት ገለጻ መሰረት የኢቦላ ቫይረስ ተከስቷል ወደ ተባለበት ከተማ ቅኝት የሚያካሄዱ ሰላሳ ባለሙያዎችንም መላካቸው ተገልጧል። መርክ ኩባንያ የሰራውና ከአውሮፓ የተላከው አዲስ የክትባት መድኃኒት ገበያ ላይ እንዲውል ገና ፍቃድ አላገኘም። መድኃኒቱ ከባዱ የኢቦላ ቫይረስ በጊኒ፣ በላይቤሪያና በሴራሊዮን 11300 ሰዎችን በገደለበት ወቅት ተሞክሮ ውጤት ማግኘቱም ይታወሳል። ይህ በእንዲህ እንዳለ የደቡብ ሱዳን የጤና ጥበቃ ሚኒስቴር ባለሥልጣናት ከዓለም የጤና ድርጅት ጋር በመተባበር የኢቦላ ወረርሽኝ ሀገሪቱ ውስጥ ቢከሰት ለመከላከል ዝግጁ መሆናቸውን አስታውቀዋል። በደቡብ ሱዳን የቫይረሱ ምልክት እስካሁን ባይታይም የጤና ጥበቃ ሚኒስቴሩ ከWHO ጋር በመተባበር የመከላከልና ዝግጁነት ደረጃውን ከፍ አድርጓል። ይህንኑም ሚኒስትሩ ዶክተር ሪክ ጋይ ኮክ ትናንት ጁባ ውስጥ ለጋዜጠኞች አስረድተዋል። የጤና ጥበቃ ሚኒስትሩ አክለውም መስሪያ ቤታቸው ሕዝቡ የኢቦላን አደገኛነት እንዲረዳ ለማስተማር የግንዛቤ ማስጨበጫ ዘመቻ እያካሄዱ መሆኑን ተናግረዋል። ደቡብ ሱዳን ከኮንጎ ጋር በምትዋሰንበት ድንበር አካባቢም አስቸኳይ መድኃኒት መስጫ መሳሪያዎችን ማዘጋጀታቸውን ባለሥልጣናቱ አስረድተዋል። በደቡብ ሱዳን የዓለም የጤና ድርጅት ተጠሪ ዶክተር ኢቫንስ ሊዮሲ በበኩላቸው ኢቦላን በተሻለ መከላከል የሚቻለው አጥፊው ቫይረስ እንዴት እንደሚተላለፍና የመከላከያ ዘዴዎችን ለቤተሰብ አባላትና ለወዳጆች በማስተማር ነው ብለዋል። አፍጋኒስታን ውስጥ በታሊባንና በመንግስቱ ኃይሎች መካከል በቅርቡ ኃይለኛ ውጊያ የተካሄደው በምዕራብ ፋራ ክፍለ ግዛት ነው። ባለሥልጣናት ለውከቱ ኢራንን ይከሳሉ። የክፍለ ግዛቱ ፖሊስ አዛዥ ጀኔራል ፋዚ አህመድ ሻዚድ ረቡዕ ዕለት ለጋዜጠኞች ሲናገሩ ታሊባንን የምትረዳው ኢራን ናት ብለዋል። የቀድሞ የድንበር ፖሊስ አዛዥ ጀኔራል ጉልናቢ አህመድ ዛይ በበኩላቸው ለአሜሪካ ድምፅ ሲያስረዱ ኢራን ታሊባንን መርዳቷ ምስጢር አይደለም ብለዋል። ጎረቤቶቻችን፣ በሩሲያ በፓኪስታንና በኢራን መካከል ህብረት የተመሰረተው የእኛን ለማዳከም ነው ሲሉም አብራርተዋል። በአፍጋኒስታን አለመረጋጋት እንዲፈጠር አንፈልግም ሲሉ ሦስቱም ሀገሮች ክሱን ውድቅ አድርገዋል። በመጨረሻም በብሪታንያው ልዑል ሃሪ እና በአሜሪካዊቷ የቀድሞ ፊልም ተዋናይ ሜጋን መርክል መካከል ጋብቻ ሊፈጸም የቀሩት ሰዓቶች ጥቂት ናቸው። ስነ ስርዓቱ ከለንደን ወጣ ብሎ በሚገኘው በዊንሰር ከተማ ነገ ይፈጸማል። ሜጋን መርክል አባቷ በሰርጓ ላይ የማይገኙት በህመም ምክንያት መሆኑን አረጋግጣለች። ነዋሪነታቸው ሜክሲኮ የሆነው አባቷ ቶማስ መርክል ከትላንት በስቲ ያረቡ የልብ ቀዶ ሕክምና የተደረገላቸው መሆኑ ተዘግቧል። ነገ በታሪካዊቷ በዊንሶር ከተማ በልዑል ሃሪ እና ሜጋን መርክል መካከል የሚፈጸመውን ንጉሳዊ ጋብቻ ከቅርብ ሆኖ ለመከታተል ቁጥሩ እጅግ የበዛ ሕዝብ በአካባቢው እንደሚገኝ ተገምቷል። በብዙ ሺህ የሚቆጠሩ ከሕዝብ የሚከፈላቸው ፖሊሶች ጸጥታውን እንዲቆጣጠሩ ተመድበዋል። ሥነ ሥርዓቱ እኩለ ቀን ላይ የሚጀምረው ልዑል ሄሪ እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ ም ክርስትና በተነሱበት በ14ተኛው ክፍለ ዘመን በታነጸው ቅዱስ ጊዮርጊስ ቤተ ክርስቲያን ይሆናል ተብሏል። በቦታ ጥበት ምክንያት በቤተ ክርስቲያኑ ሥነ ሥርዓት ላይ እንዲገኙ የተጋበዙት 600 የሚሆኑ ቅርብ የሙሽሮቹ እንግዶች ብቻ ናቸው። ሌሎች ከ2500 በላይ እንግዶች ዋናው ግብዣ በሚካሄድበት የቤተ መንግሥቱ ግቢ ቅጽር ግቢ ውስጥ ይታደማሉ። በዊንሶር ከተማ ግራና ቀኝ ጎዳናዎች ላይ ደግሞ ከአንድ መቶ ሺህ በላይ ሰዎች ይገኛሉ ተብሎ ይጠበቃል። በደንብ ማየት የሚያስችሉ ቦታዎችን ለመያዝ ሰው ካሁኑ ጥድፊያ መያዙ ተነግሯል። አድማጮች፣ ለሰዓቱ ያሉን ዜናዎች ብዙ ይጠቃልላሉ። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደንን በዓለም ዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ዘገባዎችና ቅንብሮችን ይዘናል። በሁለተኛው አጋማሽ በኢትዮጵያ ሰሞንኛ ፖለቲካኛ ፖለቲካ ጉዳዮች ለውጥና የኢህአዴግ ፓርቲ የሚሉ ርዕሶች ላይ አቶ መኮንን ካሳ ከዩናይት ስቴትስ ሲያትል ዋሽንግተን ከተማ አቶ ክንፉ አሰፋ ደግሞ ከኔዘርላንድስ አምስተርዳም በሰጣ ገባ ይከራከራሉ። በሁለተኛው አጋማሽ ጠብቋቸው። ሌሎች ቅንብሮችም በሁለተኛው አጋማሽ አሉን። አሁን ግን በቀጥታ ወደ ዕለቱ አቢር እስ በዳንጎቴ ስራ አስኪያጅ በዲፕ ካማራ እና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ ድርጅቱ ካለው የሥራ ግንኙነት ጋር የተያያዘ አይደለም ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽነሩ ዶክተር በላቸው መኩሪያ በተለይ ለቪኦኤ እንዳሉት በጉዳዩ ላይ ከዳንጎቴ ስራ ኃላፊዎች ጋር ውይይት ሲደረግ ቆይቷል። ጠቅላይ ሚኒስትር አብይ አህመድም ከናይጄሪያዊው የድርጅቱ ባለቤት ከአልሃጂ ዳንጎቴ ጋር በስልክ መወያየታቸውን የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ አክለው ተናግረዋል። ቀጥሎ ይቀርባል። ከትናንት በስቲያ ረቡዕ ግንቦት ስምንት ቀን የተፈጸመው ግድያ ሚስጥር አሁንም አልታወቀም። ግድያው የተፈጸመው በግዙፉ ኩባንያ ዳንጎቴ የኢትዮጵያ ስራ አስኪያጅ በህንዳዊው ዲፕ ካማራና ወይዘሮ በአካል አለልኝና አቶ ጸጋዬ ግደይ በተባሉ ኢትዮጵያውያን ባልደረቦቻቸው ላይ ነው። ምዕራብ ሸዋ አምቦ መስመር አዳ በርጋ ወረዳ ከሚገኘው የዳንጎቴ ሲሚንቶ ፋብሪካ ተነስተው እዚያው አካባቢ ወደሚገኘውና ድንጋይ ወደሚመረትበት ጫንጮ ሲያመሩም ነው ጥቃቱ የተፈጸመው። ከአዲስ አበባ 85 ኪሎ ሜትር ርቀት ላይ የሚገኘው የዚሁ የአዳ በርጋ ወረዳ ነዋሪዎች ይህንን ለአሜሪካ ድምፅ አረጋግጠዋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ ትናንት ባወጡት መግለጫ በዳንጎቴ ስራ አስኪያጅና በኢትዮጵያውያን ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ዶክተር በላቸው ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መስሪያ ቤታቸው ሁኔታውን እየተከታተለ መሆኑን አብራርተዋል። በተከሰተው ነገር ሁላችንም ማዝነናል። በጣም ነው የተሰማን፣ ምክንያቱም ያልተለመደ ክስተት ነው። ከዚህ ቀደም እንዲህ አይነት የውጭ ዜጋም ሆነ የሌላ ሰራተኛ በዚህ መልኩ ታርጌት ሲደረግ አላየንም። ከዛ አንጻር ከበድ ያለ ክስተት ሆኖ ነው የምንወስደው። ከክስተቱ ጀምሮ ምኒልክ ሆስፒታል አስከሬናቸው ደርሶ ሁሉ ነገር ሲደረግ እንከታተል ነበረ። ከዚያም በኋላ የድርጅቱ የበላይ አመራሮች መጥተው ከተለያዩ የመንግስት አካላት ጋር ውይይት እንዲያደርጉ መድረኮችን አመቻችተናል። የዳንጎቴ የበላይ አመራሮች ማለት ነው። እራሳቸውን ባለቤቱን አሊኮ ዳንጎቴን ይጨምራል። የበላይ አመራሮች ሲባል፣ አልሐጂ ዳንጎቴ በስልክ ነው ከጠቅላይ ሚኒስትራችን ጋር ተገናኝተው በዚሁ በተከሰተው ክስተት የተሰማቸውን ልባዊ ሀዘን ገልጸውላቸዋል። በተለያዩ ሚዲያዎችም ይህን ሀሳባቸውን ገልጸዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ እና በስልክ ነው የተገናኙት። በአጋጣሚ በስራ ጉዳይ እሳቸው እስካሁን አልመጡም፣ ግን በሚቀጥሉት የተወሰኑ ቀናት ይመጣሉ። የድርጅቱ ከፍተኛ አመራሮች ከናይጄሪያም ከሌላም ቦታ መጥተው ዛሬም ውይይት አድርገን ነበረ። ወደ ቦታው ነገም ሄደው ይህንኑ ሁኔታ የሚመረምሩበት መርሃ ግብር ተዘጋጅቷል እና በከፍተኛ ሁኔታ ተሰማንን ስሜት ለመግለጽ በሚዲያም በምንም እየተከታተልን ያለ ነው። ይሄ ያለው ኢምፕሊኬሽን ቀላል ይሆናል ብለን አናስብም። ከዛም አንጻር ማናቸውም ባለሀብቶች የሚኖረው እንድምታ ቀላል አይሆንም ነው። እንድምታው ከባድ ከመሆኑ አንጻር በተቻለ መጠን ይሄ የተከሰተውን እንዲረዱት የማድረግ ኃላፊነት አለብን ብለን እናምናለን። የኢንቨስትመንት ማህበረሰቡ ማለት ነው፣ በተለይ የውጭ ኢንቨስተሮች፣ የኢንቨስትመንት ማህበረሰቡ በተለይ ደግሞ የሞቱት ሰዎች ቤተሰቦችም እንዲሁ እንዲጽናኑ፣ የተከሰተውም መንግስት በቀላሉ አይቶ የሚያልፈው ሳይሆን ተገቢውን ክትትል አድርጎ ጥፋተኞቹን ወደ እርምት የሚያመጣበትን ሁኔታ በቅርበት እየሰራ ነው ያለው። ዶክተር በላቸው እሱ በግል ያውቋቸው ነበር፣ በስራ ግንኙነት ዲፕ ካማራን ስራ አስኪያጁን የዳንጎቴን፣ እንደዚሁም ኢትዮጵያውያኖቹን ወይዘሮ በአካል እና አቶ ጸጋይም በአጋጣሚ አላውቃቸውም። ግን አካባቢውም ሆነ በድርጅት ውስጥ ከፍተኛ የሆነ ከበሬታ ያላቸው ሰው። እንዲያውም በሚዲያም ላይ እንደሰማኸው የአካባቢው ሰው ገለታ የሚል ስም አውጥቶላቸው በዛ የሚጠሩ ግለሰብ ነበሩ እና ወይዘሮ በአካል የሶስት ልጆች እናት እንደሆነች ሰምተናል። አቶ ጸጋይም የመኪናው አሽከርካሪ ነበሩ። እነዚህን ሰዎች በአካል አላቃቸውም፣ የድርጅቱ ግን የቅርብ ባልደረቦች እና በአካባቢው ሰው ዘንድ የሚታወቁ መሆኑን እናውቃለን። አጠቃላይ ስለበኢንቨስትመንት አካባቢ ስለፈጠረው ስሜት ቆየት ብለን እናነሳለን። ነገር ግን አሁን ዳንጎቴ ሲሚንቶ ፋብሪካ ስራ እየሰራ ነው። ይህ ክስተት ከሰተ በኋላ ይህ አደጋ ካጋጠመ በኋላም ስራውን ቀጥሏል። አዳ በርጋ ወረዳ የሚገኘው ዳንጎቴ ሲሚንቶ ፋብሪካ አሁን ያለበትን ደረጃ ገና አልሰማሁም፣ ግን ስራው እንደቀጠለ ነው ማውቀው፣ ግን እርግጠኛ ሆኜ ይቀጥሏል ወይስ እየሰራ ነው አይደለም የሚለውን ለመናገር ይከብደኛል። ከነበረን ውይይት ከድርጅቱ አመራሮች ጋር ከነበረን ውይይት ግን የተረዳሁት በጣም ሙሉ ለሙሉ ስራቸውን ለመቀጠል እንዳሰቡና በዛም መንፈስ እንደተነሳሱ በዋነኛነት ግን በምን መልኩ ተደጋግፈን፣ አንደኛ ጉዳት ያደረሱትን ወደ ህግ የማቅረቡ ሂደት ያለበትን ደረጃ እየተከታተሉ የማሳወቅ ሁለተኛ ከማህበረሰቡ ጋር ያለውን ግንኙነት ከማጠናከር አንጻር ከመንግስትም ከድርጅቱም አንጻር መሰራት ስላለባቸው ሁኔታዎች ተወያይተናል። በሶስተኛ ደረጃ ደግሞ አሁን የተፈጠረውን ሁኔታ ግምት ውስጥ በማስገባት በቂ የሆነ ጥበቃ እንዲደረግ ከማድረግ አንጻር ተወያይተን ተማምነን ነው። የተለያየ ነው። ሙሉ ለሙሉ ስራውን እየሰራ ነው ወይም ደግሞ የመስራቱን ነገር ይቀጥላል የሚል መቶ በመቶ እምነት ነው ያለኛ ዶክተር በላቸው አጥፊዎቹን ለጥፋት ለፍርድ ከማቅረብ አንጻር እየተሰራ ያለውን ስራ በማሳወቅ የሚል አገላለጽ ተጠቅመዋል። ቀደም ሲል አሁን ምን ደረጃ ላይ ነው የሚገኘው? ዛሬ ቀደም ሲል የወጡ መግለጫዎችን ሰምተናል። ጠቅላይ ሚኒስትሩም ሀዘናቸውን ገልጸዋል። ኮማንድ ፖስቱም የሕብረተሰቡን ትብብር ጭምር ጠይቀዋል ገዳዮቹን ለመያዝ። እርስ ከሚያውቁት በዚህ ደቂቃ የተለየ መረጃ አለ? ከዛ ውጭ ከዛ የተለየ ነገር የለም። ያው ሙሉ ለሙሉ ዊዝ ፉል ፎርስ አጥፊዎቹን የመፈለግ ስራ ላይ ነው ያለ ነው። አንድ የታወቀው ነገር ምንድን ነው? ድርጅቱ ካለው የስራ ግንኙነት ጋር የተገናኘ እንዳልሆነ አይሶሌትድ ክሪሚናሊቲ እንደሆነ የተለየ የወንጀል ተግባር እንጂ ካላቸው ግለሰቡ ካላቸው የስራ ግንኙነት ወይ ከሌላ ጋር የተነሳ እንዳልሆነ ግልጽ የሆኑ መረጃዎች አሉ። ግን ሙሉ ለሙሉ ምርመራው ተፈጽሞ አጥፊዎቹን የመያዙ ስራ ገና በሂደት ላይ ያለ ነው። እነዚህ መረጃዎች እንዴት ነው የወጡት? አሁን እየመረመሩ ካሉ ሰዎች ነው የወጡት፣ ከመርማሪዎቹ ነው እነዚህ መረጃዎች የተገኙት። ከድርጅቱ የስራ ግንኙነት ጋር የተያያዘ አይደለም የሚለው መረጃ ድርጊቱ አዎ፣ ማለት ይሄ የተገኘው እንግዲህ ምርመራ ከሚያደርገው አካል ላይ የተገኘ መረጃ ነው። ሌተስት ስላልከኝ ይሄ ከዛ የመጣ መረጃ ነው። የተለየ ግንኙነት ወይም ደግሞ የአልሃጅ ዳንጎቴ ኢንቨስትመንት ጋር ተያይዞ የመጣ እንዳልሆነ የሚያሳዩ መረጃዎች አሉ። ግን እንግዲህ እንዳልኩት ሙሉ ለሙሉ ሲጠናቀቅ የምናውቀው ነው የሚሆነው። ዶክተር ብላቸው ትናንት ባሰራጩት የሀዘን መግለጫ መልእክት ላይ ይህ በሀገሪቱ ባሉ የውጭ ኢንቨስተሮች ላይ በቀሩትም የውጭ ኢንቨስተሮች ላይ ሊፈጥር የሚችለውን ስሜት ጠቅሰዋል። ይህ የተናጥል ተግባር እንጂ አጠቃላይ ሀገሪቱን በሀገሪቱ ያለውን ስዕል እንደማያሳይም ጠቁመዋል። ይህንን ለሌሎች ኢንቨስተሮች ለውጭ ሀገር ኢንቨስተሮች ከማስረዳት አንጻር ምን እያደረጋችሁ ነው? ምን ስነው የተፈጠረው? ስሜት አጠቃላይ ስሜቱ ምን ይመስላል? በሌሎች የውጭ ኢንቨስተሮች እናንተ ካላችሁ ግንኙነት የተረዳችሁት ምንድን ነው? እስካሁን የተለየ መደናገጥ ወይም ደግሞ የተለየ ጥያቄ አልቀረበልንም። ይህም የሆነበት ዋናው ምክንያት ብዬ የማስበው ያልተለመደ ነገር ስለሆነ ከዚህ በፊት ተከስቶ ስለማያቅ ከነባራዊ ሁኔታ በመነሳት ተመሳሳይ ነገር ወደፊትም ይከሰታል የሚል ስጋት ስለሌለ ልዩ ነገር ይፈጥራል ብዬ አላስብም። ግን በራሱ ዝም ብለን እንደው በቀላሉ የምናየው አይደለም። ከዚህ ቀደም ኦፍኮርስ የተለያዩ ቦታዎች በሚነሱ መጠነኛ የሆኑ አመጾች እና አለመረጋጋቶች አንዳንድ ኢንቨስትመንት ንብረት ላይ ጉዳት ይደርሳል እንጂ ግለሰብ ላይ እንዲህ አይነት ነገር ደርሶ ስለማያቅ ያልተለመደ ነገር ስለሆነ የተለየ ጥያቄ እየመጣልን አይደለም። ከዛ አንጻር በብዙ መልኩ ያለው መረጋጋት ያለው የሀገሪቱ ነባራዊ ሁኔታ ያደናግጣል ወይም ሌላ ነገር ይፈጥራል ብዬ አላስብም። በስራ አስኪያጁና በሁለቱ ባልደረቦቻቸው ሞት ለአንድ ሌሊት ስራ ያቋረጠው የዳንጎቴ ሲሚንቶ ፋብሪካ ከትናንት ጠዋት ጀምሮ መደበኛ ተግባሩን እያከናወነ እንደሚገኝ በስልክ ያነጋገርኳቸው አንድ የድርጅቱ ባልደረባ ጠቁመዋል። ሰውዬ ሞጤ ቀን ለሊት ሽልታለ ስራ ገቦች ማለት ነው። ለሊት ስራ ቆመ፣ ከዛ ጠዋት ደግሞ ስራ ተጀመረ። እስካሁን እየሰራ ነው። ስለዚህ ዛሬም ስራ ስትሰሩ ነው የዋላችሁት። መደበኛ ተግባር ቀጥሏል የፋብሪካው ከህንዳዊው ስራ አስኪያጅ ጋር በመጓዝ ላይ እንዳሉ ህይወታቸው ያለፈው ኢትዮጵያዊት የሶስት ልጆች እናት በአካል አለልኝ የቀብር ስነ ስርዓት ፈረንሳይ ኤምባሲ አቅራቢያ በሚገኘው አቦ ቤተ ክርስቲያን መፈጸሙን የአዲስ ስታንዳርድ ድረገጽ አስነብቧል። የወይዘሮው በአካል የመጨረሻ ልጅ ገና አንድ ዓመቷ እንደሆነም ጠቅሷል። የመኪናው አሽከርካሪ የአቶ ጸጋዬ ግዳይ አስከሬን ደግሞ ወደ ትውልድ ቦታቸው አዲግራት መላኩን ነው መረጃው ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ የመጽሔት ርዕስ እንሻገራለን አድማጮች። ዩናይትድ ስቴትስ ኤምባሲዋን ከቴልአቪቭ ወደ ኢየሩሳሌም ማዛወራዋን ያወገዙ የአረብ ራቢጣ የውጭ ጉዳዮች ሚኒስትሮች እርምጃውን ትንኮሳ ብለውታል። አያሌ ሚኒስትሮች በተጨማሪም በቅርቡ በእስራኤልና ጋዛ ድንበር ላይ ተቃውሞ ሲያካሂዱ ስለተገደሉት ሰዎች ነጻ ዓለም አቀፍ ምርመራ እንዲደረግ እንዲጣራ ጠይቀዋል። ኤድዋርድ የራኒያን ከካይሮ የላከልን ዘገባ ትዝታ በላቸው ታቀርበዋለች። የአረብ ራቢጣ ውጭ ጉዳይ ሚኒስትሮች በጋዛ ድንበር ላይ የፍልስጤማውያንን ተቃዋሚዎች በእስራኤል ኃይሎች መገደል በጥብቅ አውግዘዋል። አንዳንዶቹም ግድያው በነፃ ዓለም አቀፍ መርማሪ ቡድን እንዲጣራ ጠይቀዋል። ስብሰባው ላይ የተገኙት ብዙዎቹ ዩናይትድ ስቴትስ የእስራኤል ኤምባሲዋን ከቴላቪቭ ወደ ኢየሩሳሌም ማዛወሯንም በሰላ ሂስ ጠርበዋል። አንዳንዶቹም እርምጃውን ትንኮሳ ሲሉ ገልጸዋል። የአረብ ራቢጣ መሪ አህመድ ጌት ለስብሰባው ባደረጉት ንግግር የዩናይትድ ስቴትስ እርምጃ ዓለም አቀፍ ሕግን የጣሰና ና አይን ያወጣ ነው ብለዋል። በመሆኑም የአረብ ሀገሮችና በዓለም አቀፍ ሀገሮችም ውግዘት ደርሶበታል ነው ያሉት። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም ማዛወሯ በአካባቢው ውጥረት ማቀጣጠሉንም ጨምረው ተናግረዋል። የራቢጣው መሪ አቡል ጌየት የዩናይትድ ስቴትስ ውሳኔ እስራኤልን ለጦርነት እንደሚያደፋፍር በቅርቡ በጋዛና በራሷ ድንበር ላይ ፍልስጤማውያን ተቃዋሚዎችን ተኩሳ መግደሏ ማሳያ ነው ብለዋል። የዩናይትድ ስቴትስ ባለስልጣናት ግን ያን ግድያ የፈጸመው የሐማስ ቡድን ነው ነው የሚሉት የፍልስጤማውያን ውጭ ጉዳይ መስሪያ ቤት ባለስልጣን ሪያድ ማሊኪ የዩናይትድ ስቴትስ ለእስራኤል ማዳላት ያሉትን በመተቸት ኤምባሲዋን ወደ ኢየሩሳሌም ማዛወሯ ታሪካዊ ስህተት ነው ብለዋል። ندعو المجتمع الدولي إلى تحمل مسؤولياته الأخلاقية والإنسانية والقانونية أقرأت شوست كفتين يا قدر يالات تولد فلسطينيين زيكوش يسفروت ييوردانوس وجي قداي منستر أيمن سافادي إسرائيلنا يونيتر ستيتسن بسلاهيست أربوال سلامة يهونو تقاومي سلفن يوتشن مقدل تقبين بمجلس دليلو بمقلس علما كفمها ሞራላዊ ኃላፊነቱን እንዲወጣ ነው ያሳሰቡት። ኢየሩሳሌም በእስራኤል ቁጥጥር ስር የምትገኝ ግዛት ስለሆነች የከተማዋን እጣ ፈንታ የሚወስነው አዲስ የሚፈጠር የፍልስጤም ግዛት ነው ብለዋል። ሰፋዲ ጨምረውም የመካከለኛው ምስራቅ አካባቢ በመስቀለኛ መንገድ ላይ ነው የሚገኘው፣ በፍልስጤማውያን ተስፋ መቁረጥ አመጽ ሊቀሰቀስ ይችላል ማለታቸው ተጠቅሷል። የአረብ ውጭ ጉዳይ ሚኒስትሮችን ስብሰባ የመሩት የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል ጁበር ለጋዜጠኞች በሰጡት መግለጫ የአረብ ዲፕሎማቶች ጉዳዩን ለተባበሩት መንግስታት ድርጅት ያቀርቡታል፣ ቁርጥ ውሳኔያቸውንም ወደ ፖለቲካ እርምጃ ይቀይሩታል ብለዋል። የአረብ ራቢጣ መሪ አህመድ ጌት በበኩላቸው ዩናይትድ ስቴትስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልን የሚያወግዝ ማንኛውን እርምጃ ድምፅን በድምፅ በመሻር መብቷ ውድቅ ስለምታደርግ የአረብ ዲፕሎማቶች ጉዳዩን ቀጥታ ለመንግስታቱ ድርጅት ማቅረብ አለባቸው ብለዋል። የአረብ አገሮች ጀኔቫ ለሚገኘው የመንግስታቱ ድርጅት የሰብአዊ መብት ጉባኤ አቤቱታ እንደሚያቀርቡም ተናግረዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ፒኤስአይ ፒኤችኦኤን ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ በአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜይል አድርጎ ሲጻፍ እንደዚህ ነው አት ኮም ኢሜል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት ከዚያም ቢሹ ወደ ቪኦኤ አማሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ የተውኩትን ነገር ተመክሬ ከነገር ባገር ቀድሞ የጀመረው ዜማ የሚያሳብቅ ይመስላል። የስቱዲዮ ሰዓታችን ከምሽቱ ሰዓት ከ28 ያመለክታል። የምሽቱ ምርጥ ዜማ ነው። ሰዓቱ ቆየት ያለው ስልት ድምፃዊዋ ልጂ ነች። እንሆን ስማት ማስቲካ ገዳይ ስንቴ ልሙት በዚህ ጉዳይ ወይ ቁመና ወየው ዛና ሰውን ደ አይበላ አለለካ የሰው ሀረግ ደረት ክንዱ ባለማረግ ባለማረግ ባለማረግ ባለማረግ

ጂጂ እጅጋየው ሽባባው ነበረች። ቆየት ባለው ተወዳጅ ዜማው ያዝናናችን። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌ ነን። አድማጮች አሁን ወደ ቀዳሚው ቅንብር እናልፋለን። የብሪታንያው ልዑል ሐሪና የአሜሪካዊቷ ሜገን ሜርክል የሰርግ ሥነ ሥርዓት ወይም ሰርጉ ለነገ ተደግሷል። ከለንደን ወጣ ብሎ በሚገኘው ዊንሰር ከተማ የሚካሄደው ይህ የሰርግ ሥነ ሥርዓት በእንግሊዝ ልዑላውያን ቤተሰቦችና በአሜሪካዊ ተዋናይ መካከል የሚደረግ መሆኑ የብዙዎችን ቀልብ ስበዋል ይላል የተከታዩ ቅንብር ርዕስ። አዲሶቹ ሙሽሮች በአደባባይ ለመቀበልና መልካም ጋብቻም ለመመኘት ብዙዎች ተኮልኩሎ እንደሚጠብቁ ተነግረዋል። የሜገን መርክል አባት በጤና እክል ምክንያት በሰርጉ ላይ እንደማይገኙ ተገልጠዋል። ሄንሪ ሬጅዌል የላከውን የዚህን ዘገባ ዝርዝር ሂኖክ ሰማ ጊዜር ይዞ ቀርቧል። በ14ተኛው ክፍለ ዘመን የታነጸው እጅግ የተዋበው የቅዱስ ጊዮርጊስ ቤተ ክርስቲያን በዊንሰር ግንብ ቅጥር ግቢ ውስጥ ይገኛል። ልዑል ሃሪ ክርስትና በተነሳበት ቤተ ክርስቲያን ነው ሜገን መርከልን የሚያገባው። ወደ 600 በቅርብ የሚያውቋቸው ወዳጆቻቸው በእንግድነት ተጠርተዋል። ከዚያም በተጨማሪ ከ2500 በላይ ዜጎች በዊንሰር ግቢ ታድመዋል። የብሪታንያ ልዑላዊ ቤተሰብ ታሪክን የሚያጠኑት ቶማስ ሚልስ ያልጠበቅኩትና በእውነት ልብ የሚነካ ጉዳይ ነው የመገናኛ ብዙሃን እንዳያዋክቧቸው ባይፈልጉም ጋዜጠኞችን ጠርቷል፣ ሕዝቡንም ጋብዘዋል። ይህን ልዩ ቀን ከሁሉም ጋር ሊያከብሩት መወሰናቸው ያስደስታል። በሕንድ ሙምባይ መሠረቱን ያደረገው ማይና ማሂላ መንግሥታዊ ያልሆነ ድርጅት አራት አባላቱ በሰርጉ እንዲገኙ ተጋብዘዋል፣ ታድመዋል። ድርጅቱ በሕንድ ድሆች የሚኖሩባቸው አካባቢዎች ውስጥ እርዳታ የሚሰጥ ሲሆን ባለፈው ዓመት ሜገን መርክል ስፍራውን ጎብኝታለች። ሙሽሮቹ ከሰዎች ስጦታ በቀጥታ እንደማይቀብሉ አስታውቀው ወዳጆቻቸው ለመረጧቸው ሰባት የበጎ አድራጎት ድርጅቶች እንዲረዱ ጠይቀዋል። ሶሃኒ ጃሎታ ከተመረጡት ሰባት ድርጅቶች አንዱ የሆነው የማይና ማሂላ ድርጅት ወኪል ናቸው። የምንወክለው ድርጅታችን ማይናን ብቻ አይደለም፣ በህንድ በከተሞችና ሌሎች ስፍራዎችም በድህነት የሚኖሩ ሴቶችን ነው። የዊንሰር ከተማ መንገዶች ወደ 100 ሺህ በሚጠጉ ሰዎች አዲሶቹ ሙሽራ ለማየት ሲያልፉ መልካም ምኞት ለመግለጽ ተሰብስበው ደምቀው ይውላሉ ተብሎ ይጠበቃል። ዶና ዋርነር ከዩናይትድ ስቴትስ ከኔሪኬት ግዛት የመጣች ናት። በልጅነት ጊዜዋ በመጽሐፍ ታሪክ ልዑል ያገባች ቆንጆ ታሪክን ያላነበበች የለችም። ልዕልት ሆና በትልቅ ግንብ ቤት ውስጥ መልከ መልካም ልዑል ጋር ተጋብታ ለመኖር ያላለመች ሴት ልጅ የለችም። ይህን የድርሰት ታሪክ እኮ በእውነት ልናየው ነው። ሙሽሪት ስር ሚዜ አይኖራትም። ልዕልት ሻርለት ሚዜ ትሆናለች። በቤተሰቦቻቸው ታጅበው ነው ሥነ ሥርዓቱ የሚከናወነው። የዊንሰር ግንብ ቤት በሰላሳ ምግብ አብሳዮች ስድስት መቶ እንግዶችን ለማስተናገድ ተፍተፍ በማለት ይገኛል። ማርክ ፍላነገን የንጉሣዊ ቤተሰቡ ወጥ ቤት ነው። ሙሽሮቹ የሚሰናዳው ምግብ ቀምሰዋል። አሰራሩንም ከኛ ጋር አሰራሩንም ከእኛ ጋር አብሮ እየተመላለሱ አሰናድተዋል። ሰርጉም በዓለም ዙሪያ በቴሌቪዥን ሚሊዮኖች ይከታተላሉ። እኛም በኢትዮጵያ ባህል የቤተ ዘመዱን እንጋብዛቸው።

ጓደኛ አድማጮች አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ፣ ግብፅና ሱዳን የህዳሴ ግድብን ውሃ ለመሙላት አማካሪ ቡድን ለመመስረት ተስማሙ፣ ኬንያ፣ ኡጋንዳና ታንዛኒያ ጸረ የሐሰት ዜና የሚሉት ዘመቻ ከፈቱ፣ በኮንጎ ዲሞክራሲያዊ ሪፑብሊክ 19 ሰዎች በኢቦላ ሞቱ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንበራችን የምንመለከተው። ዋሽንግተን ፖስት ጋዜጣ ድረገጽ ላይ ወጣ ዘገባ ኢትዮጵያ ግብፅና ሱዳን ስለ ታላቁ የህዳሴ ግድብ የውሃ ሙሌት ሂደት ጥናት ለማካሄድ ተስማሙ ገልጿል። ከመላ አፍሪካ ትልቁ የኤሌክትሪክ መብራት ኃይል አመንጪ ግድብ ይሆናል ተብሎ የሚታመነው ግድብ በሚመለከት ሦስቱ አገሮች ባለፈው ማክሰኞ ባደረጉት ንግግር መሻሻል ማሳየታቸውን ዘገባው ጠቅሷል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮች በአምስት ቢሊዮን ዶላር በሚገነባው የህዳሴ ግድብ ውሃ መሙላት ላይ የሚያማክር ሳይንሳዊ ጥናት የሚያካሄድ ቡድን ለመመስረት መስማማታቸውን የውሃ ሀብት ሚኒስትር ገልጿል ይላል ዘገባው። የሶስቱ አገሮች መሪዎች በየስድስት ወራቱ እየተገናኙ ለመመካከር መወሰናቸውንም ዘገባው አውስቷል። የአሁኑ ስኬት የተገኘው ባለፈው ሳምንት ካይሮ የተካሄዱት የድርድር ዙሮች ከከሸፉ በኋላ ነው። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባው የተሳተፉትን የመስኖ ሚኒስትር አነጋግሬያለሁ። የተረዳውት ነገር ታዲያ ከአንድ ዓመት በላይ ለሆነ ጊዜ አጣብቅኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ብለው እንደነበረ የሮይተርስ ዘገባ ጠቅሷል። አሁን ታዲያ የግብፁ ፕሬዚደንት አብደልፋታህ አልሲሲ ባለፈው ረቡዕ በሀገራቸው ቴሌቪዥን ባደረጉት ንግግር ከሱዳንና ከኢትዮጵያ ወንድሞቻችን ጋር በተደረገው ድርድር መሻሻል ታይቷል ማለታቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አያይዘውም መግባባት ላይ ለመድረስ ጥረቶችንና ጊዜን ይጠይቃል። አሁን ታዲያ ለውጥ ታይቷል ማለታቸውን ዘገባው ጠቁመዋል። እንደ አውሮፓውያን አቆጣጠር ሐምሌ 3 ቀን ላይ ተጨማሪ የከፍተኛ ደረጃ ንግግር ካይሮ እንደሚደረግ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም በበኩላቸው ለኢትዮጵያ አንድ እርምጃ ወደፊት ነው ማለታቸውን ዘገባው ጠቅሷል። የህዳሴ ግድብ ግንባታ 63 ከመቶ ተጠናቋል። ግንባታው ሲጠናቀቅ 6400 ሜጋዋት እንደሚያመነጭ ይጠበቃል። አሁን በአገሪቱ ካለው 40 ሜጋዋት ከእጥፍ በላይ ይሆናል ማለት ነው። አሶሺትድ ፕሬስ የዜና አገልግሎት በዘገበው መሠረት ሦስቱ አገሮች የተስማሙበትን ሳይንሳዊ ጥናት የሚያካሄደው ቡድን የጋራ በሆኑ የውሃ ሀብቶች ላይ ተመጣጣኝና ምክንያታዊ የሆነ የውሃ አጠቃቅም እንዲኖር በሚጠይቀው መርህ መሰረት የህዳሴ ግድብ የውሃ ሙሌት ሂደትን ከተለያዩ ዘርፎች ጋር እየተመለከተ ጥናት ያደርጋል። ኬንያ፣ ኡጋንዳና ታንዛኒያ የሐሰት ዜና መንዛት የሚሉትን ለማቆም በከፈቱት ዘመቻ መሰረት ጥፋተኛ በሚሏቸው ሰዎች ላይ በገንዘብና በእስራት የሚያስቀጣ ሕግ ማውጣታቸውን ቢቢሲ ድረገጽ ላይ የወጣ ዘገባ ጠቅሷል። ኬንያን ብንወስድ የተሳሳተ ዜና አትመው አውጥቷል በተባሉ ሰዎች ላይ እስከ ሁለት ዓመታት እስራትና አምሳ ሺህ ዶላር የሚያስከፍል ወይም በአንዱ ብቻ የሚያስቀጣ ህግ ወጥቷል። ኮምፒውተርን አለ አግባብ መጠቀምና በሳይበር የሚፈጸም የማሸማቀቅ ተግባር በአዲሱ ህግ መሰረት እንደሚያስቀጣ ቢቢሲ ጠቅሷል። የሐሰት ዜና ስርጭት የተባለውን ለማስቆም ኬንያ፣ ታንዜኒያና ኡጋንዳ ያወጡትን ህግ የሚነቅፉት ሰዎች ግን ነጻ ሚዲያን ለማፈን የታቀደ ነው እንደሚሉ ዘገባው ሳያወስ አላለፈም። ታንዛኒያም አዲስ ህግ እያወጣች ነው። ህጉ ከጸደቀ የድረ ገጽ አሳታሚዎች ሁሉ ጦማሪያንም ጭምር የሦስት ዓመታት ፍቃድ ለማግኘት 480 ዶላር መክፈል ይኖርባቸዋል። በየዓመቱ ደግሞ 440 ዶላር እንዲከፍሉ ይጠየቃሉ። ሕጉ ከጸደቀ ጥፋተኛ የተባሉቶች ከ200 ዶላር ባላነሰ ገንዘብ ይቀጣሉ፣ ወይም ከአንድ ዓመት ላላነሰ ጊዜ ይታሰራሉ፣ በሁለቱም ሊቀጡ ይችላሉ፣ ይላል የቢቢሲ ድረገጽ ዘገባ። ዩጋንዳ ውስጥም በማኅበራዊ ሚዲያ የሚነዙ ሐሜቶች የተባሉት ላይ ቀረጥ እንዲደነገግ ፕሬዚደንት ዩዌሪ ሙሴቬኒ ሐሳብ አቅርበው መንግሥቱ እንዲቆይ ማድረጉን ቢቢሲ ድረገጽ ላይ ወጣው ዘገባ ገልጿል። ሌላ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ ደግሞ ኢቦላ በሽታ በኮንጎ ዲሞክራሲያዊ ሪፑብሊክ መከሰቱን ጠቅሶ በሽታው የትና መቼ እንደሚገባ ለማወቅ ባይቻልም በአሁኑ ወቅት ቀውሱን እንዴት ማስወገድ እንደሚቻል በበለጠ ለመገንዘብ ችለናል ይላል። ካለፈው ወር አንስቶ በኮንጎ ዲሞክራሲያዊ ሪፑብሊክ በኢቦላ የተጠረጠረ በሽታ ከያዛቸው 30 ሰዎች መካከል 18ቱ ለህልፈት ተዳርገዋል። እስካሁን ባለው ጊዜ በኢቦላነት የተረጋገጠ ግን የሁለት በሽተኞች ብቻ እንደሆነ ዘገባው ጠቅሷል ኢቦላ በሽታ ለምን ይመላለሳል በምዕራብ አፍሪቃ የታየው ቀውስ እንዳይደገም ምን እየተደረገ ነው የሚሉ ጥያቄዎችን አቅርቧል ዘገባው ኢቦላ በትንሽ የአካል ፈሳሽ ምክንያት በቀላሉ የሚዛመት በሽታ በመሆኑ ዋና ዋና ወንዞች ባሉበትና በብሔራዊ ድንበር አጠገብ የሚገኘው ገበያ ከተማ በሆነችው ቢኮሮ መግባቱ ራሱ የሚያሳስብ መሆኑን የቢቢሲ ድረገጽ ዘገባ ጠቅሷል። ከተማዋ ሰዎች የሚገበያዩባት የሚገናኙባትና የሚጓጓዙባት መሆኗ ራሱ ለበሽታው መዛመጥ አመቺ ሁኔታ ይፈጥራል። ከአራት ዓመታት እስከ ሁለት ዓመታት በፊት በምዕራብ አፍሪካ ተዛምቶ የነበረው ኢቦላ የጀመረው በትንሽ የጊኒ ድንበር ላይ የሚገኝ መንደር ውስጥ ነው። በሽታው ታዲያ ባንዴ በጊኒ ዙሪያ በጎረቤት አገሮች ሴራሊዮንና ላይቤሪያ ተስፋፍቶ ከቁጥጥር ውጪ ሆነ። ኢቦላ መጀመሪያ ላይ እንደ አውሮፓን አቆጣጠር ከ1976 ዓ ም በፊት የገባው ደቡብ ሱዳን ውስጥ ሲሆን ንዛራ አካባቢ 151 የምቡኩ አካባቢ ደግሞ 28 ሰዎች አልቋል። ይህ የሆነው ኢቦላ ወንዝ አካባቢ ነበር። ወንዙ ኢቦላ የተባለውም ለዚህ ነው ሲል ዘገባው ገልጿል። በሽታው ፍራፍሬዎችም ላይ ሊቆይ እንደሚችል በሰውም ሆነ ጦጣንና ዝንጀሮን ከመሳሰሉት ደምና ሌሎች የአካል ፈሳሽ የመዛመጥ ዕድል እንዳለው ዘገባ ወስቷል። ይሁንና ፈጣንና በሚገባ የተቀነባበረ ምላሽ ከተሰጠ ኢቦላ እንዳይዛምት መግታት እንደሚቻል ዘገባው ሳያወሳ አላለፈም። በአሁኑ ወቅት በፍጥነት ደርሰው የኢቦላ በሽታን ለመግታት ሲሉ የኮንጎ ዲሞክራሲያዊ ሪፑብሊክ የሕክምና ሰራተኞችና የሳይንስ ጠበብት እንዲሁም የዓለም የጤና ድርጅትና የረድኤት ሠራተኞች በቦታው ይገኛሉ ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ። ዘገባው የኢቦላ ክትባትን አስመልክቶ ሲያስረዳ ከአራት እስከ አምስት ዓመታት በነበረው ጊዜ ውስጥ በሽታው ተዛምቶ በነበረበት ወቅት በፍጥነት ክትባት ተሰርቶ እንደነበር፣ ነገር ግን ለያኔ ሊደርስ እንዳልቻለ ገልጿል። ክትባቱ አሁንም ቢሆን ሙሉ ፈቃድ አላገኘም። ነገር ግን በዓለም ደረጃ በተደረገው ጥረት መሰረት ለበሽተኞቹ ሊሰጥ በሚችል ደረጃ አስተማማኝ ነው መባሉንና 300 ሺህ የሚሆን የክትባት መድኃኒት እንዳለ የዋሽንግተን ፖስት ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የዝግጅታችን ማብቂያ ቅንብር እሰጥ አገባ ይሆናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እዚሁ ስቱዲዮ ከኔ ጋር ይገኛል። ምን ይዛሃል አሉላ? ለዛሬ አስተዋውቀህ ብንቀጥል። አመሰግናለው። ሰለሞን ተከራካሪዎችን ስም ላስቀድም። አቶ ክንፉ አሰፋ ከኔዘርላንድስ አምስተርዳም፣ አቶ መኮንን ካሳ ከዩናይት ስቴትሷ የሲያትል ክፍለ ግዛት ከዋሽንግተን ከተማ ናቸው። ከዋሽንግተን ዲሲዋ ዋሽንግተን አይደለም። የኮምፒውተር ባለሙያው አቶ መኮንን ካሳ ከዚህ ቀደም በዩናይት ስቴትስ የኢህአዴግ ደጋፊዎች ማህበር ሰብሳቢ ሆነው የመንግስቱን አቋም በመደገፍ የሰጥ አገባ የብዙ ጊዜ ተሳታፊ የነበሩ ናቸው። ከረዥም ጊዜ በኋላ ተመልሰው መጥተዋል። አቶ ክንፎ አሰፋ ጋዜጠኛ፣ በኢትዮጵያ ጉዳዮች በመጽሐፍ የሚታወቅ ነው። ታዲያ እንደ ወትሮው ሁሉ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የሚያተኩረው ሰጥ አገባ በጠቅላይ ሚኒስትር አብይ አህመድ የሚመራውን የለውጥ ተሀድሶ ፓርቲያቸውን ኢህአዴግንና ቀጣዩን ምዕራፎች ይዳስሳል። በተከታታይ ክርክሩ የመጀመሪያውን አጠር ያለ ክፍል ለምሽቱ ይዘናል። ለመሆኑ ምን አይነት ለውጥ የለውጡ ሂደት እንደምን ለሚለው ቀዳሚ ጥያቄ አቶ መኮንን በሚመልሱት እንነሳ። እሺ፣ በጣም አመሰግናለሁ አቶ አሉላ ጤና ይስጥልኝ። አቶ ክንፉ ያው እንግዲህ ከበፊትም እንደምለው አሁንም እያልኩ ያለሁት እኔ በሀገራችን ላይ ያሉትን ውስብስብ ለዘመናት የቆዩ ችግሮች መፍትሔ አምጥቶ ወደሚቀጥል ደረጃ ሀገራችን ለመውሰድ ብቃትም ችሎታውም ተመክሮም ያለው ኢህአደግ ነው ብዬ ነው አሁንም የማምነው። ይህም ድርጅት አሁን በቅርብ ጊዜ እንዳሳየን ያሉትን አስቸጋሪ ችግሮች ፈጥቶ ይህንንም ነገርም ደግሞ ወደተሻለ ደረጃ ያደርሳሉ ብሎ ያመናቸውን አስተካካይ ናቸው፣ ጥሩ አመለካከት አላቸው የሚላቸውን መሪዎች መርጦ አምጥቶልናል። አሁን እንግዲህ ይሄ ውስብስብ ችግር በምን ያህል ጊዜ በምን ያህል ሁኔታ ተፈቶ ወደሚቀጥለው ደረጃ እንደርሳለን የሚለውን ነገር ሁላችንም እየቆየን የምናየው ነው እና ያው ይሄ አመራር መጥቷል በተወሰነ ደረጃ ትንሽ ጊዜ ሊያስፈልገው ይችላል። እኔ እንዳየሁት ከሆነ ነገሮችን የማጥናት ችግሮችን የማዳመጥ ሂደት ነው እየተካሄደ ያለው። እንግዲህ ደግሞ ሁላችንም አሁን በተስፋ እየጠበቅን ነው እነኚህ የሚሻሻሉ ነገሮች በመመሪያ ደረጃ ተቀርጸው የጊዜ ሰሌዳ ወጥቶላቸው እየተሻሻሉ ወደምንፈልገው ደረጃ ይወስዱናል ብለን ሁላችንም ተስፋ እያደረግን ነው። የኢትዮጵያ ሕዝብም ይሄን ነው ተስፋ እያደረገ ያለው እና ጥሩ ደረጃ ነው ብዬ ነው እኔ መቼም ወስድ። እሺ፣ አመሰግናለሁ አቶ ክንፉ። አቶ መኮንን ቁልፎ አሁንም ከኢህአዴግ እጅ ነው ለኢትዮጵያ በርካታ ውስብስብ ችግሮች ዘመን የጠገቡ ብለዋቸዋል፣ ችግሮች አሁንም መፍትሄው ከኢህአዴግ እጅ ነው ያለው ጀምሮታል እያሉ ነው። እርስዎ እንዴት ይመለከቱታል? እኔም አመሰግናለሁ እንግዲህ ከአቶ መኮንን ካሳ ጋር የምስማማባቸው ነገሮች አሉ፣ የማልስማማባቸውም ነገሮች አሉ። በምስማማበት ብጀምር እንግዲህ አሁን የለውጥ ሀዲድ ላይ ናት ኢትዮጵያ የሚለው ላይ እና አሁን የያዘችው አቅጣጫ በዶክተር አብይ አመራር የያዘችው አቅጣጫ ወደ ለውጥ ያመጣል የሚል ተስፋ ካላቸው ሰዎች ጋራ እስማማሉ። በዛ በዛ እንስማማለን። መንገዱም አሁን አጀማመራቸውም፣ አሰራራቸውም እየሄዱ ያሉበትም መንገድ ለምሳሌ እስረኞች መፈታት ስናይ ያላቸው አቋም፣ ብቃትና ችሎታ ያላቸውን ሰዎች የማስቀመጥ የራሳቸውም የአመራር ብቃት ሁሉን እነዚህን ስናያቸው ወደዛ አሁን እሳቸውን ወዳሉት ተስፋ ወደሚሰጥና በእርግጥም አገሪቷ ወደ ተሻለ ሁኔታ ትሄዳለች የሚል እምነት አለኝ። ግን ያ የሆነው እንግዲህ በኢህአዴግ መልካም ፈቃድ ነው የሚለውን ላይ ጥርጣሬ አለኝ። ምክንያቱም ይህንን መሪ ይህን አሁን ያለውን አመራር ያመጣው የኢትዮጵያ ሕዝብ ትግል ይመስለኛል እና በተለይ የቄሮ እና የፋኖ የተባሉ የነበሩት እንቅስቃሴዎች። እየገፉ አምጥተው ኢህአዴግን አስገድደው እየጠምዘው ወደዚህ አይነት ሁኔታ ውስጥ ያመጡት እንጂ በራሱ በፈቃዱ ያመጣ አይደለም። ከዚህ በፊት እኛ እንግዲህ ኢህአዴግን ስንቃወም የነበረው ያለ ምክንያት አይደለም። እንደዚህ አይነት ነገሮች ስላልነበሩ ነው። እንደዚህ አይነት ነገሮች እንዲመጡ ነው ስንቃወም የነበረው። በእርግጥ ይሄ ሙሉ የኢህአዴግ ፈቃድ ሆኖ ካመጣው እሰየው ነው፣ እንመኘው እኛም ልክ ልክ ማንኛውም ኢትዮጵያዊ እንደሚመኘው እነሱም በኢህአዴግ ጎራ ያሉት ች እንደሚመኙት ያደገችና የበለጸገች ሰላሟ የሰፈነባት ለሁሉም እኩል የሆነች የፍትሃዊ ስርዓት ያለባት ነጻ ፕሬስ ያለባት ፍትሃዊ የሀብት ክፍፍል ያለባት ሀገር ልትሆን ነው። ያንን እንግዲህ ኢህአዴግ ብቻውን ያመጣዋል የሚለውንም አላምንም። ኢህአዴግ ብቻውን የኢትዮጵያን ችግር ይፈታል የሚለውን ስለማላምን፣ ኢህአዴግ ማደግ የሚገባቸው አንዳንድ ነገሮች አሉ። እንግዲህ እነዚህ ከተስፋው ውጭ ያሉት ስጋቶች ናቸው። እነዛን ስጋቶችና ያሉትን ጥያቄዎች የሚመልስ ከሆነ ይሄ አሁን ያለው ስርዓት ሁሉም ተባብሮ ኢትዮጵያዊ ውጭ ያለውም ሀገር ቤት ያለውም ተባብሮ እንዳ እነሱ እንደሚሉት ወደ ከፍታው ዘመን አገሪቷን ይወስዳታል የሚል እምነት አለኝ። አሁንም ኢህአደግ ኢህአደግ ብቻ ማለቱ ተገቢ አይደለም። ሁሉንም ኢትዮጵያውያን ውጭም ያለውም አገር ቤት ያለውንም፣ ተቃዋሚውንም፣ ጋዜጠኛውም፣ የተሰደደውም በሙሉ እዚህ ላይ ተረባርቦ እንዲሰራ በጣም ብዙ ገና መሰራት ያለባቸው ነገሮች አሉ ባይ ነኝ። አሉላ፣ ከምግራና ቀኝ የምትስማሙባቸውንም የማትስማሙባቸውንም ሀሳቦች ፈንጥቃችኋል። አቶ መኮንን ወደ እርስ ልመለስና ቀድሞ ከተናገሩት ውስጥ አንድ ነጥብ ብንመዝ ረጅም ጊዜ የዘለቀ ችግር ውስብስብ ችግር መሆኑን አምነው ነገር ግን ለዚህ መፍትሄ ያውም ጀምሮታልና ኢህአዴግ ነው ብለዋል። አቶ ክንፉ በበኩላቸው ለለውጡ ጅማሮ የኢህአዴግ ፈቃደኝነት ሳይሆን አስገዳጅ ሁኔታዎች የፈጠሩት ነው ብለዋል። ረጅም ጊዜ የዘለቀ ችግር እንደመሆኑ ኢህአዴግ ባለፉት ለ ሀያ አምስትና ከዚያ በላይ አመታት ያልፈታውን ችግር እንደ ምን አድርገን አሁን ይፈታዋል ብለን እናምናለን ለሚል ወገን ምን መልስ አለዎት? ጥሩ ጥያቄ ነው። እስከ አሁን እኮ አልፈታውም የሚለውን ነገር እኔ አልስማማበት። ይሄ ነገር ለዘመናት የቆየ ውስብስብ ችግር መሆኑን፣ በተለይ ደግሞ ብዙ ምሁራን በተለይ አቶ ሀብታሙ አለባቸው በቅርብ መጽሐፋቸው ውስጥ ያብራሩት ጉዳይ ነው። የብሔር ግንባታ ኢትዮጵያ ውስጥ እንዳልተካሄደ የሀገር ግንባታ ብቻ እንደተካሄደ ይህን ደግሞ የብሔሮቹን አህዳዊ የሆነ ስሜት በሀገሪቱ ውስጥ ሳይፈጥር የቆየ ችግር እንደነበረ። ግን በተወሰነ ደረጃ ኢህአደግ ባመጣው ቋንቋን መሰረት ያደረገ የፌዴራል ስርዓት ውስጥ መፍትሄው እንደተጀመረ ብዙም የሚስማሙበት ሰዎች አሉ። ችግሩ የተፈጠረው ምንድን ነው? ይህ አካሄድ በተለይ ባለፉት አምስት ወይ አስር አመታት ውስጥ ይሄ አካሄድ ብሔርተኝነት ላይ ብቻ እያጠነጠነ አገራዊ የሆነ ስሜትን በሚገባው ደረጃ ሳያካሄድ በመቆየቱ በተለያዩ ተቋማት ውስጥ ደግሞ ቁጥጥር ስላልነበረ የስራ አካሄዱ ቁጥጥር ያለበት ስላልሆነ ለሙስና፣ ለወገናዊነት፣ ለአድሎ ይሄ በፈረንጆ ሀገር ኒፖቲዝም የሚባለው አይነት አካሄድ ስራ እየመጣ የተወሰኑ የማህበረሰብ ክፍል አካላቶችን የተወሰኑ የፖለቲካ ሙያ ተጫዋች የሆኑ ሰዎችን የተወሰኑ ባለስልጣኖችን እያከበረ ሌባ እየፈጠረ የሄደ አካሄድ ስላመጣ ችግር ፈጠረበት እንጂ በመሰረታዊ ደረጃ ሀገራችን ላይ ለዘመናት የኖረውን ችግር ለመፍታት አቅጣጫ አስቀምጦ ስራ ዘርግቶ የሄደ እንደነበረ ያደግኮ አጠራጠር። መልካም እርስዎ ባሏቸው ጭብጦች ውስጥ የሚነሱ ለክርክር የሚጋብዙ ሀሳቦች አሉ። ወደ ኋላ እናቆያቸው። ያለ ተጨማሪ ጥያቄ አቶ ክንፉ አቶ መኮንን ቀደም ብሎ በተናገሯቸው ሀሳቦች ላይ እንግዲህ ያው አሁን አቶ መኮንን ዋና ብለው ያነሱት የብሄር ግንባታ ላይ ነው ከሀገር ግንባታዎች የብሄር ግንባታ የሚለው ራሱ በጣም ጥያቄ ምልክት ውስጥ ገብቷል። ኢትዮጵያ አሁን ያለችው የኢትዮጵያ ፌዴራል አወቃቀር ብዙዎችን ጥያቄ ውስጥ የከተተ ነው። በኢትዮጵያ ተቃዋሚዎች ብቻ ሳይሆን ሌሎችም አካደሚሻ እንደዚህ ትምህርት በትምህርት ደረጃ የሚያቀርቡ ሰዎች ፌል እንዳደረገ ውድቅ እንደሆነ ነው የሚናገሩት። አሰራሩም ሊሆን ይችላል ወይም ደግሞ ከመጀመሪያውም ጀምሮ ኢትዮጵያ የፌዴራል ስርዓት ወይም ነው ብሔር ወይም ዘርን የተመርኮዘ ፌዴራሊዝም አወቃቀሩ ራሱ ጥናት ሳይደረግበትና እንደዚህ የተዋለደና የተሳሰረ ሕብረተሰብ ውስጥ ሊፈጥር የሚችለውን ችግር ሳያጠና በመጀመሩ ከፍተኛ ችግር ፈጥሮ እንደነበረ ነው የሚናገሩትም። በተግባርም አይተናል። ብዙ ቦታ ብዙ ክልሎች ጎሳ ግጭት እስካሁን አሁን ዶክተር አብይ እየመሩ ባሉበት ጊዜም ድረስ በጉጂ እና በሌሎች አካባቢዎች የሚፈጠረው ነገር እናያለን። በሶማሊያ የተፈጠረውን አይተነዋል። እንደዚ አይነት የሰብአዊነት ዲዛስተር ቤትም ሀገር ተፈጥሮ አያውቅም እና እነዚህ ያመጣው ራሱ የፌዴራል አወቃቀሩ ነው አሰራሩ ነው። ሌሎች ሀገሮች ጥናትን አድርገው ከአፍሪካ ሀገሮች ውስጥ ብዙ አፍሪካ ሀገሮች የፌዴራሊዝምን ተግባራዊ ያደረጉ አሉ። ሰክሲድ ያደረጉ አሉ፣ ሰክሲድ ያላደረጉም አሉ። የእኛ ግን እንዳልተሳካ የሚናገሩ ምሁራን አሉ በብዛት እና ይህንን ራሱ ጥያቄ ውስጥ የሚከት ስለሆነ ይሄ ራሱ አንደኛው ችግር ነው የኢህአዴግ ብዬ ነው ማስበው። እና ይሄም ራሱ እንደገና መታየት ያለበት ይመስለኛል። በአዲሱ አመራር ኢትዮጵያ በምን አይነት አስተዳደር ያስፈልጋታል የሚለው ፌዴራል አስተዳደር ያስፈልጋታል ወይም ዩኒታሪ አስተዳደር የሚለው ሳይሆን የኢትኒክ ፌዴራሊዝም አሰራሩና አፈጣጠሙ ላይ የመጣው ችግር ለወደፊት እንዳይቀጥል ምን መደረግ አለበት የሚለው ራሱ ትልቅ ጥያቄ ውስጥ የሚከት ስለሆነ ይህም ራሱ አንደኛው የትኩረት ቦታ ነው። አሉላ መልካም። በጠቅላይ ሚኒስትር ዐቢይ አህመድ አመራር ተጀምሯል የሚባለውን ለውጥ ምንነት አይነተኝነትና የዚህንም ለውጥ ጅማረው ከመጪው አቅጣጫዎች ወይም ወደፊት ሊወስዱ ቀደም ብላችሁ ሁለታችሁም እንዳላችሁት ብዙዎችን ተጠቃሚ የሚያደርግ የሁሉም የሆነች ኢትዮጵያ ለመመስረት ያስችላል በሚሉ ጉዳዮች ላይ አንዳንድ ነጥቦችን እያነሳን የግራና ቀኝ ሀሳባችሁን እንወስዳለን። የለውጡ ምንነትና የቀደሙ ጥያቄዎችን ምን አይነት አቅጣጫዎች በተከታታይ በሚቀርበው ክርክር የሚሰሙ ድምጾች ናቸው። ለአሁኑ ግን እንግዶችን አቶ መኮንን ካሳንና አቶ ክንፏ አሰፋን ለጊዜያቸው ስማቸው ላመስግን። እግዚአብሔር ስጥልኝ። አድማጮች ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተዋል። የእናንተ የአድማጮቻችን አስተያየት ይቀድምና በመጨረሻ ላይ ሙዚቃም እንደ ሰዓቱ ፍቃድ እናደርጋለን። በ2022059942 የውስጥ መስመር ስርዓት ከተቀበል ናቸው የእናንተ አስተያየቶች። ጥቂቱን መልሰን እናሰማችሁ የቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ። በአማራ ክልል በዋግምራ ብሔረሰብ ሰቆጣ ዞን ለሀያ አራት ዓመት ያልተፈታ የህዝብ ጥያቄ አለን። የዞኑ ህዝብ ህወሀት ኢህአዴግም በስልጣን ያበቃ ህዝብ ነው። ኢህአዴግ በጣም በድሎታል። ከሰቆጣ ላሊበላ፣ ጋሸና፣ አለም ከተማ የተሰራ የጠጠር መንገድ ቢኖርም ከጋሸና ሰቆጣ አንድ መቶ ዘጠና ኪሎ ሜትር አስፓልት እየተሰራ ያለ መንገድ ቢኖርም ለአራት ዓመት ያክል የሰቆጣ ዞን ህዝቡ ከሰቆጣ ላሊቤላ በጋሸና አለም ከተማ አዲስ አበባ ከባህር ዳር ሰቆጣ ሀገር አቋራጭ የህዝብ ማመያሻ አውቶቡስ ይመደብልን ብንጠይቅም የኢህአዴግ መንግስት አልሰማ አለም። ይህ የአማርኛ ቋንቋ አዘጋጆች የባካችሁ የአማራ ክልል በአዴን ኃላፊ ጠይቃችሁ በአየር ላይ ብታውልልን እላለሁ። ገብረስላሴ ጌታሁን ከሰቆጣ ስሜ ዳንኤል ይባላል። መናገር የምፈልገው መልክቴ በአጠቃላይ ስር ነቀል ለውጥ ለሚፈልጉ ኢትዮጵያውያን ማለቴ ነው። በተለያየ ሚዲያ ስሰማ ስር ነቀል ለውጥ ይላሉ። ኢትዮጵያ ውስጥ ስር ነቀል ለውጥ ሊመጣ የሚችለው በጠመንጃ አፈሙዝ ብቻ ነው፣ ደም ከተፋሰሰ በኋላ ብዙ ወገኖች ካለቁ በኋላ ነው። ከዚያ ውጪ ስር ነቀል ለውጥ በፖለቲካ ትግል ሊመጣ አይችልም። አሁን በምናየው ሁኔታ ይ እውነታ ማንም ሰው የሚያምንበት ነው። አሁን እያየን ያለ ነው። ጥገናዊ ለውጥ የሚባሉ ነው። በጣም ጥሩ ነው ጥገናዊ ለውጥ። እኔ በራሴ በደም መፋሰስ የሚመጣ ለውጥ አልደግፈውም። ጥገናዊ ለውጦች ደግሞ እየተደመሩ እየተደመሩ በጣም አዝጋሚ ናቸው ወደፊት ስርነቀል ለውጥ ይሆናሉ። ስለዚህ እባካችሁ ስርነቀል ለውጥ አትጠብቁ። ጥገናዊ ለውጥ ነው መጠበቅ ያለብን። ያ ጥገናዊ ለውጥ ደግሞ ተደምሮ ከብዙ ጊዜ በኋላ ስርነቀል ለውጥ ኢትዮጵያ ውስጥ ያመጣል እንጂ በጠመንጃ አፈሙዝ ተደርጎ ሊመጣ የሚችል ስርነቀል ለውጥ የኢትዮጵያ ሕዝብ ደክሞታል፣ አይፈልግም። የሚያልቀው ወገናችን ነው። ይህንን ቪኦኤዎች አስተላልፉልኝ። በጣም አመሰግናለሁ። አስተላልፉልኝ ብለዋል። የመጨረሻው አድማጭ ሌሎቻችሁንም እናስተላልፋለን አስተያየቶቻችሁ፣ ይልቁንም ደግሞ በቀረቡ ፕሮግራሞች ቢሆን ይበጃል። አሁን የፕሮግራም ማሳሰቢያ። የኢትዮጵያ እንደተባለው መቶ ሚሊዮን ነው። ይሄ መቶ ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። እናች ሀገር ከተሳካላትና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባው የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ነው። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው። ይሄ የኢትዮጵያና የጅቡቲ ገበያቸውንና ስኬታቸውን ሚውቹዋሊ ኮምባይን አደረጉ ሆመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባም ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም፣ እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት የሰማችሁት፣ የኢትዮጵያ ከጅቡቲ ከሱዳንና ከኬንያ ጋር ያደረገችውን ስምምነት በሚመለከት ከተደረገ ውይይት የተቀነጨበ ነው። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክስ አሶሲዬሽን የማክሮ ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርስቲ ቢዝነስ ፋክልቲ ያስተምራሉ። ሙሉ ውይይት ነገ ይቀርባል። ተከታተሉ አድማጮች። ለምሽቱ የያዝነውም በዚሁ አበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ነን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ቅዳሜ እንገናኝ